የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት ሃያ 2016 ዓ.ም ስርጭታችን ጀመረ። ባለፉት ስምንት ወራት ውስጥ ከ130 በላይ ሰዎች ጋምቤላ ውስጥ መገደላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ባሰባሰበው መረጃ ባደረገ ምርመራ ቢያንስ ወደ መቶ ሰላሳ ስምንት አካባቢ የሚደርሱ ሰዎች መሞታቸውን እንዲሁም ወደ መቶ አስራ ሶስት አካባቢ የሚደርሱ ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባት፣ ከእነዚህ ነገር ክስተቶች በተጨማሪ ደግሞ ግለሰቦች በተቋማት ንብረት ላይም ተመሳሳይ ጉዳት መድረሱን ባደረግነው ምርመራና ተጨማሪ ክትትል ማረጋገጥ ችለናል። በኮሚሽኑ የጋምቤላ ቅርንጫፍ ጽፈት ቤት ኃላፊ አቶ አቤል አዳንን ነው ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ይደመጣል የኢትዮጵያ መንግሥት ለግድያዎችና እገታዎች አፋጣኝ መፍትሄ እንዲፈልግ ስለመጠየቁ የሳን ፍራንሲስኮ ከተማ ባለሥልጣናት አፍሪካ አሜሪካውያንን ይቅርታ ስለመጠየቃቸው የሚያወሱ ዘገባዎችና ተጨማሪ ጉዳዮችን ይዘናል እንደምን አምሽታችኋል እንደምንላችኋል፣ አድማጮቻችንና ተመልካቾቻችን የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። ንጉሱ ታምሬ ደግሞ በምስልና ድምፅ ምህንድስና ነው አብሮኛለሁ። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ደረጀ ደስታ ይጠብቃችኋል። ሰላም ጠናስጥልን። በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ጠቅላይ ሚኒስትር አብይ አህመድ ኬንያ ጉብኝት ላይ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለይፋ ጉብኝት ኬንያ የሚገኙ ሲሆን የኬንያው ፕሬዚደንት ዊሊያም ሩቶ ለጠቅላይ ሚኒስትሩ በዋና ከተማዋ ናይሮቢ አቀባበል አድርገውላቸዋል። አሶሴትድ ፕሬስ እንደዘገበው ሁለቱ መሪዎች ኢትዮጵያ ከሶማሊያ ከተገነጠለችው ከራስ ገዟ ሶማሌላንድ ጋር የባህር በር ለማግኘት በተፈራረመችው የመግባቢያ ሰነድ ጉዳይ እንደሚነጋገሩ ተጠብቋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባወጡት ጽሑፍ ፕሬዚደንት ሩቶ ስላደረጉልን ደማቅ አቀባበል አመሰግናለሁ ያሉ ሲሆን በዛሬው ውይይት ሰፋ ያሉ ጉዳዮችን ያካተተ ውይይት አድርገናል ብለዋል። አያይዘውም ውይይታችን የቆየውን ትስስራችንን ያጠናከረ ብቻ ሳይሆን የወደፊት ቁልፍ የትብብር መስኮችንም የለየ ነበረ ሲሉ ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር አክለውም ሁለቱ አገሮች የጋራ ራዕይና ጣፈንታ እንዳላቸው ጎረቤቶች በጋራ ለመስራት ያለን ቁርጠኝነት ተጠናክሯል ሲሉ በፌስቡክ ገጻቸው አስታውቀዋል። በቻድ የደህንነት መስሪያ ቤት ላይ በተፈጸመ ጥቃት በርካታ ሰዎች ተገደሉ። በዋና ከተማዋ ኒጃሜና በሚገኘው ቻድ የሀገር ውስጥ ደህንነት ተቋም ዋና ጽህፈት ቤት ላይ በተፈጸመው ጥቃት በርካታ ሰዎች መሞታቸውን የአገሪቱ መንግስት ዛሬ ረቡዕ አስታወቀ። ሌሊቱን ለተፈጸመው ጥቃት በያያ ዲሎ የሚመራውን ተቃዋሚ ድንበር የለሽ ሶሻሊስት ፓርቲ ወይም ፒኤስኤፍ የፖለቲካ አንቂዎችን ተጠያቂ ያደረገው የቻድ መንግስት ሁኔታው አሁን ሙሉ ለሙሉ በቁጥጥር ስር ሆኗል ብሏል። የዚህ ድርጊት ፈጻሚዎችም በቁጥጥር ስር ውለዋል፣ ሌሎችም እየታደኑ ለፍርድ ይቀርባሉ ሲልም የቻድ መንግስት መግለጫ አክሎ ገልጿል። ጥቃቱ የደረሰው በጠቅላይ ፍርድ ቤት ፕሬዚደንት ላይ የግድያ ሙከራ በማድረግ የተጠረጠረ አንድ የፓርቲው አባል በቁጥጥር ስር ከዋለ በኋላ መሆኑን መግለጫው አመልክቷል። ዲሎ የአጎታቸው ልጅ የሆኑትን የቻድን የሽግግር ፕሬዚዳንት መሐማት ኤድሪስ ዲቤ ኢትኖን አጥብቀው ይቃወማሉ። በጠቅላይ ፍርድ ቤቱ ፕሬዚደንት ላይ ተፈጽሟል የተባለው ጥቃት ሆን ተብሎ የተቀነባበረ ነው ሲሉ ዲሎ አውግዘውታል። በደህንነት ተቋሙ ላይ ጥቃቱ የተፈጸመው ቻድ ማህማት ዲቤ ኢትኖና ዲሎ የሚወዳደሩበትን ፕሬዚደንታዊ ምርጫ እንደ ኤሮፓ አቆጣጠር በግንቦት ወር እንደምታካሄድ በተገለጸ ማግስት ነው። ማህማት ዴቢ ኢትኖን ስልጣን የያዙት ቻድን ለሶስት አስርት ዓመታት የገዙት አባታቸው ኤድሪስ ዲቤ ኢትኖና እንደ ኤሮፓ አቆጣጠር በ2021 ዓ ም ከአማጽያን ጋር ሲዋጉ ከተገደሉ በኋላ ነው። የዩናይትድ ስቴትስ የጦር ኃይል የሁቲዎቹን አምስት ሰው አልባ አውሮፕላኖች አውድመናል አለ። የዩናይትድ ስቴትስና የጥምረቱ ኃይሎች ትናንት ማክሰኞ ማታ ቀይ ባህር ላይ የሁቲዎቹን አማጽያን አምስት ሰው አልባ አውሮፕላኖች ወይም ድሮኖች ማውደማቸውን የዩናይትድ ስቴትስ ማዕከላዊ እዝ አስታወቀ። ኢራን የምትደግፋቸው ሁቲ አማጽያን ከሚቆጣጠሯቸው የየመን አካባቢዎች የተነሱት አውሮፕላኖች በቀይ ባህር አካባቢ ባሉ የንግድ መርከቦች የዩናይትድ ስቴትስ የባህር ኃይል ህብረቱ መርከቦች ላይ አደጋ ደቅ ነው እንደነበረ የዩናይትድ ስቴትስ ማዕከላዊ እዝ ገልጸዋል። የትናንቱን እርምጃ በቀይ ባህር በሚተላለፉ መርከቦች ላይ ሁቲዎች የሚያደርሱትን ጥቃት ለማስቆም ባለፉት ወራት ሲካሄድ የቆየውን ጥቃት የተከተለ ነው። ሁቲ አማጺያን መርከቦች ላይ ጥቃት የምናደርሰው ጦርነት ላይ ባለችው ጋዛ ላሉት ፍልስጤማውያን ድጋፋቸውን ለመግለጽ መሆኑን ተናግረዋል። እስራኤል ዛሬ ረቡዕ በደቡባዊ ሊባኖስ የህዝቦላ የጦር መሳሪያዎች ያሉባቸው ስፍራዎች ላይ ያነጣጠረ የአየር ድብደባ ማድረሷን አስታወቀች። ከሊባኖስ ወደ እስራኤል የተተኮሱ በርካታ ሮኬቶችን ማክሸፏንም ተናግራለች። የእስራኤል ጦር በደቡብ ጋዛ ካንየኑስ አካባቢ አዲስ የአየር ድብደባ ማካሄዱንና በአካባቢው እና በሰሜናዊ ጋዛ ውስጥም በየብስም ወታደራዊ ዘመቻ መፈጸሙን አስታውቋል። በሐማስ የሚመራው የጋዛ የጤና ጥበቃ ሚኒስቴር በበኩሉ በእስራኤል ጥቃት ቢያንስ 76 ተጨማሪ ሰዎች መሞታቸውን ዛሬ ረቡዕ አመልክተዋል። ጦርነቱ ከተጀመረበት ጦርነቱ ከጀመረበት እንደ ኤሮፓ አቆጣጠር ከጥቅምት ወር አንስቶ ቢያንስ 29954 ሰዎች ሲገደሉ ሌሎች 7323 ሰዎች ቆስለዋል። እስራኤል ባለፈው ሳምንት ከአደራዳሪዎቹ ጋር በፓሪስ ባደረገችው ንግግር በራማዳን የጾም ወቅት ለ40 ቀናት ተኩስ እንዲቆም የቀረበውን የተኩስ አቁም ሀሳብ የተቀበለች ሲሆን ሐማስ በበኩሉ የቀረበውን ሀሳብ በማጤን ላይ መሆኑን አመልክተዋል። ሁለቱም ወገኖች በዝርዝር ጉዳዮች ላይ የሚነጋገር የልዑካን ቡድን ካታር ውስጥ ቢኖራቸውም ለስምምነቱ መሰናክል በሆኑ ጉዳዮች ላይ ሊያስማማ የሚያስችል የመጨረሻ ስምምነት የለንም። አንድ ስምምነት እንደምናይ ተስፋ እናደርጋለን ሲሉ የካታሩ የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልአንሷሪ ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ኢራን በፋርስ ቋንቋ ጋዜጠኞቹ ላይ በሌሉበት ያሳለፈችውን የጥፋተኝነት ውሳኔ አወገዘ። ኢራን የአሜሪካ ድምፅ የፋርስ ቋንቋ ጋዜጠኞችን ጸረ መንግስት ፕሮፓጋንዳ በማሰራጨት ወንጀል ከሳ በሌሉበት ጥፋተኛ የሚል ውሳኔ ማሳልፏን የአሜሪካ ድምፅ ተጠባባቂ ዳይሬክተር አውግዘዋል። የአሜሪካ ድምፅ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ኢራን በአሜሪካ ድምፅ ጋዜጠኞች ላይ ያሳለፈችው የጥፋተኝነት ውሳኔ ይፋ የወጣው ባለፈው ሳምንት የኮምፒውተር ጠላፊ ቡድን አባል የሆነው አዳላት አሊ የኢራንን የፍርድ ቤት ሰነዶች ለህዝብ ይፋ ባደረገበት ወቅት ሲሆን መረጃዎቹ የተህራን አብዮታዊ ፍርድ ቤት እንደ አውሮፓን አቆጣጠር በ2022 በሚስጥር ባካሄደው ችሎት በደርዘን በሚቆጠሩ የአሜሪካ ድምፅ ጋዜጠኞች እና ሌሎች የምዕራብ ዜና ማሰራጫዎች ላይ የጥፋተኝነት ውሳኔ እንዳሳለፈ ያሳያሉ። የአሜሪካ ድምፅ ተጠባባቂ ዳይሬክተር ጆን ሊፕማን ማክሰኞ እለት ባወጡት መግለጫ እነዚህ የኢራን ድርጊቶች ለሰብአዊ መብት ወይም ለህግ የበላይነት ዋጋ የማይሰጥ መንግስት የሚያደርጋቸው ናቸው። በኢራን ነጻ የመረጃ ፍሰት እንዳይኖር ለማስቆም የሚደረጉ ጥቃቅን ሙከራዎችም ናቸው ያሉ ሲሆን የአሜሪካ ድምፅ የፋርስ ቋንቋ አገልግሎት የሴቶችን መብት በነፃነት የመናገርና በኢራን ውስጥ ነፃ ማህበረሰብ የመኖርን አስፈላጊነት በማሰራጨት ስኬታማ ሚና ያላቸው መሆኑንም የሚያሳዩ ናቸው። የአሜሪካ ድምፅ ከጋዜጠኞቹና ከዘገባዎቻቸው ጎን ይቆማል ብለዋል። በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የኢራን ልዑክ ቡድን በሊፍማን መግለጫ ላይ አስተያየት እንዲሰጥ የአሜሪካ ድምፅ በኢሜል ላቀረበው ጥያቄ ምላሽ አልሰጠም። ከኢራን ፍርድ ቤት ሾልከው የወጡትና ተአማኒነታቸው በአሜሪካ ድምፅ ፋርስ ቋንቋ አገልግሎት የተረጋገጡት ሰነዶች አስራ አንድ የአሜሪካ ድምፅ ፋርስ ቋንቋ ጋዜጠኞችን እና የአገልግሎቱ የቀድሞ ዳይሬክተር የነበሩትን ሴታራ ደራክ ሼሲ ግን በመንግስት ላይ ፕሮፓጋንዳ በማሰራጨት ብያኔ እንደተላለፈባቸው ያሳያሉ። ሰነዶቹ በስም የተጠቀሱት ግለሰቦች ያልተገለጸ የእስር ቅጣት እንደተፈረደባቸው እና ውሳኔው ተፈጻሚ እንዲሆን ለኢራን አቃቤ ሕግ ቢሮ የሚዲያ እና ባህል ጉዳዮች መላኩንም ያመለክታል። ሊፍማን በመግለጫቸው የአሜሪካ ድምፅ ስማቸው የተጠቀሱት ሰዎችና ቤተሰቦቻቸው የተሻለ ጥበቃ የሚያገኙበትን መንገድ እየገመገመ ነው ያሉ ሲሆን ያንን ለማድረግ በውጭ ካሉ ኤጀንሲዎችና ከሚመለከታቸው ጋር አብረው እንደሚሰሩ አመልክተዋል። ከአሜሪካ ድምፅ ጋዜጠኞች በተጨማሪ ሌሎች ሰላሳ በምዕራብ ሀገራት የውጭ ሚዲያ ላይ የሚሰሩ ጋዜጠኞች በፕሮፓጋንዳ ወንጀል ተከሰው እንደተፈረደባቸው ተጠልፎ የተገኘው ሰነድ ያመለክታል። ከነዚህ ውስጥ የአሜሪካ ድምፅ እህት ጣቢያ የሆነው ራዲዮ ፋርዳ፣ የቢቢሲ የፋርስ ቋንቋ አገልግሎት፣ ኢራን ኢንተርናሽናል እና ማኖት የተሰኙ ጣቢያዎች ይገኙበታል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዩናይትድ ስቴትስ ሚሽጋን ክፍለ ግዛት ትናንት ማክሰኞ በተካሄዱት የሪፐብሊካን ፓርቲውእና የዲሞክራቲክ ፓርቲው ቅድመ ምርጫዎች ፕሬዚደንት ጆ ባይደን እና የቀድሞው ፕሬዚደንት ዶናልድ ትራምፕ አሸነፉ። ሁለቱም የፓርቲያቸውን የቅድመ ምርጫዎች እንደሚያሸንፉ አስቀድሞም የተጠበቀ ቢሆንም በቅድመ ምርጫው የሚያገኙት ድምፅ መጠን በፕሬዝደንታዊ ምርጫው ቁልፍ በሆነችው በሚሽጋን ሁለቱ ተፎካካሪዎች ምን ያህል ድጋፍ እንዳላቸው የሚጠቁም በመሆኑ የትናንቱ ሂደት ትኩረት ተሰጥቶታል በዲሞክራቲክ ፓርቲው ቅድመ ምርጫ የተሰጡት ድምፆች ዛሬ ረቡዕ ማለዳ አብዛኛው ተቆጥሮ ፕሬዝደንት ባይደን 81 ከመቶ ድምፅ ያገኙ ሲሆን 13 ከመቶ ድምፅ ሰጪዎች ማንን እንደሚመርጡ እንዳልወሰኑ እንደሆኑ አሳይተዋል። በዩናይትድ ስቴትስ በአረብ አሜሪካውያን ብዛት ሚሽጋን አንደኛ ስትሆን አንዳንድ ዲሞክራቶች ፕሬዚደንት ባይደን እስራኤል በጋዛ በሀማስ ታጣቂዎች ላይ የምታካሄደውን ጦርነት መደገፋቸውን በመቃወም መራጮች ለፕሬዚደንቱ ድምፅ ከመስጠት አልወሰንም የሚለውን እንዲመርጡ ቅስቀሳ አካሂደዋል። ቅስቀሳውን ያካሄዱት ወገኖች ተስፋ ያደረጉት ማንን እንደምንደግፍ አልወሰንም የሚለውን የሚመርጡ አስር ሺህ መራጮችን እናገኛለን ብለው ነበር። ሆኖም ቁጥሩ በቀላሉ ከአንድ መቶ ሺህ አልፈዋል። በመጨረሻም የተባበሩት መንግስታት ድርጅት ሰላም አስከባሪዎች ከምስራቅ ኮንጎ መውጣት ጀመሩ። የተባበሩት መንግስታት ድርጅት ሰላም አስከባሪዎቹን በእውከት ከሚታመሰው የኮንጎ ዴሞክራሲያዊ ሪፐብሊክ ምስራቃዊ አካባቢ ማስወጣት ጀምሯል። ሰላም አስከባሪዎቹ መውጣት የጀመሩት ዛሬ ረቡ ሲሆን ሩዋንዳና ዩጋንዳ ድንበር አቅራቢያ በሚገኘው የጦር ሰፈር የስንብት ስነስርዓት ተደርጎላቸዋል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የካቲት 20 2016 ዓ ም ስርጭታችንን ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ ዛሬ ምሽት በምስልና ድምፅ ቅንብሩ ሲሲ አሸናፊና ግርማ ድግፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አልያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ሌላ አማራጭ አለን። 202 205 9942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል ከግንቦት 2015 እስከ ጥር 2016 ዓ ም ድረስ በተከሰቱ ግጭቶች ቢያንስ 138 ሰዎች መገደላቸውን አስታውቋል። ኮሚሽኑ ዛሬ ባወጣው መግለጫ በግጭቱ የንብረት ውድመትና ዘረፋ መፈጸሙንም በምርመራ አረጋግጫለሁ ብሏል። በኢትዮጵያ የሰብአዊ መብት ኮሚሽን የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ በግጭቱ በጋምቤላ ክልል የሚኖሩ ስደተኞችም እንደተሳተፉ ተናግረዋል። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጠው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በበኩሉ ባለፈው ዓመት ከግንቦት እስከ ነሐሴ ድረስ አጋጥመዋል ባለው ግጭት የተነሳ በሰው ህይወት ላይ ጉዳት መድረሱን አምኖ መጠኑን ግን አልገለጸም። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድህን ልኮልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በጋምቤላ ክልል ከግንቦት 2015 ዓ ም ጀምሮ በተከሰቱት ግጭቶች ምክንያት የደረሱ የሰብዓዊ መብቶች ጥሰትን በሚመለከት ምርመራ ማድረጉን ያመለክታል። ይኸው ምርመራ ከመስከረም 20 እስከ መስከረም 30 ቀን 2016 ዓ ም ድረስ መደረጉን የሚናገረው መግለጫው ከመስከረም 30 ቀን 2016 ዓ ም በኋላም እንደዚሁ በክልሉ ውስጥ በደረሱት ጥቃቶችና በመንግሥት የተወሰዱ እርምጃዎችን በማስመልከት ተጨማሪ ክትትል መደረጉን ዘርዝረዋል። በመግለጫው ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የጋምቤላ ቅርንጫፍ ጽፈት ቤት ኃላፊ አቶ አቤል አዳነ ምርመራው በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጎግ ወረዳና በጋምቤላ ከተማ ባሉት ቀበሌዎች መከናወኑን ተናግረዋል። በክልሉ ከግንቦት 2015 እስከ ጥር 2016 ዓ ም የነበሩት ግጭቶች በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሳቸውንም አክለዋል። ኮሚሽኑ ባሰባሰበው መረጃ ባደረገው ምርመራ ቢያንስ ወደ መቶ ሰላሳ ስምንት አካባቢ የሚደርሱ ሰዎች መሞታቸውን እንዲሁም ወደ መቶ አስራ ሶስት አካባቢ የሚደርሱ ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባት ከእነዚህ ነገር ክስተቶች በተጨማሪ ደግሞ ግለሰቦች በተቋማት ንብረት ላይም ተመሳሳይ ጉዳት መድረሱን ባደረግነው ምርመራና ተጨማሪ ክትትል ማረጋገጥ ችለናል። ግንቦት አስራ ሶስት ቀን ሁለት ሺ አስራ አምስት ዓመተ ምሕረት በኢታንግ ልዩ ወረዳ በፒኛ ቀበሌ እና አጎራባች በሆነው በሌር ቀበሌ ነዋሪዎች መካከል የተነሳው ግጭት ወደ ሌሎች ልዩ ልዩ ወረዳዎች በመዛመቱ በነዋሪዎች ላይ ከደረሰው ጉዳት ባሻገር በክልሉ ውስጥ የሚኖሩ የደቡብ ሱዳን ስደተኞችም የጥቃት ሰለባ መሆናቸውንና አንዳንዶቹም የግጭቱ ተሳታፊ እንደነበሩ አቶ አቤላ አዳነ ገልጸዋል። ከግንቦት አንስቶ በነበረው ግጭት ስደተኞች በሚኖሩበት በመጠለያ ጣቢያ ውስጥ እንደውም ደግሞ ከመጠለያ ጣቢያ ውጭ ለምግብና ለተለያየ ጉዳዮች በሚንቀሳቀ በሚንቀሳቀስበት ጊዜ በደረሰባቸው ጥቃት የስደተኞች ሕይወትን ማለፉን የአካል ጉዳትም እንደደረሰባቸው በተጨማሪነት ማረጋገጥ ችለናል ባከናወን ነው ምርመራ በአንዳንድ አካባቢዎች ደግሞ ስደተኞችም ባደረሱት ጥቃት የሰው ህይወት ማለፉም ጉዳት መድረሱን ካነጋገርናቸው ነዋሪዎችና የመንግስት አካላት ማረጋገጥ ስለሆናል ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡጁሉ ጊሎ ባለፈው ዓመት ከግንቦት ወር እስከ ነሐሴ ድረስ በነበረው ግጭት ምክንያት ጉዳት መድረሱን ተናግረው የጉዳቱን መጠን ከመግለጽ ግን ተቆጥበዋል። ምናልባት ባለፈው አምደ አካባቢ በኦልሞስት በታችኛው ያሉ ወረዳዎች ትንሽ መጠነኛ ግጭቶች ተፈጥሮ ነበር። አንዳንድ ቀበሎች ላይ አዋሳኝ፣ በተለይ የወደቹ ብሄር የሚኖሩበት ቀበሌዎች ሰውወት ያለፈበት ሁኔታና ነበረ የመፈናቀል የሚግቤች መቁያት ችግርም ነው። ግጭቱ በጀመረበት በግንቦት ወር ሁለት ሺህ አስራ አምስት የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ለአሜሪካ ድምፅ በሰጠው አስተያየት በኢታንግ ልዩ ወረዳ የጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ የክልሉ አካባቢዎች እንደተዛመተና ብዙ ሰዎችም እንደተገደሉ አስታውቆ ነበር። በወቅቱ የአሜሪካ ድምፅ በእነዚህ ግጭቶች መንስኤ ዙሪያ አስተያየት እንዲሰጡ ያነጋገራቸው የዘርፉ ባለሙያ አቶ ብርሃኑ መንገሻ የችግሩን መንስኤ እንዲህ በማለት አብራርተዋል። የግጭቱ ዋና መንስኤ እየሆኑ ያሉት የይዞታ ይገባኛል በሚለውም አብዛኛው ሌላኛው ምክንያት እየሆነ ያለው ምንድን ነው? ከንብረት ጋር በተገናኘ ስርቆቶች ይካሄዱበታል። የየ ብሔረሰቡ ሁኔታ አርብቶ አደር አለ፣ አርሶ አደር አለ። በዚህ መሀል አርብቶ አደር ከቦታ ቦታ ያንቀሳቀሰ ንብረቶችን፣ ከብቶችን ያንቀሳቀሳል። በዚህ አጋጣሚ ደግሞ አርሶ አደሮች ጋር የሚያመጣው አንዳንድ ከስ ነው ግጭት ይነሳል። ፖለቲካዊ ይታዎች ይኖራሉ። ፖለቲካዊ ይታዎች ምንድን ነው? አንዳንዴ ስልጣን ክፍፍል ላይ መሰረት ያደረገ ዝግጅቶች አንዳንዴ ይነሳሉ። ይሄ ግጭት የተፈጠረው አንድ ጊዜ ዛሬ ሆን ተብሎ የተነሳ ግጭት ሳይሆን በትናንሽ ነገሮች በአንዳንድ ነገሮች እየቆየ ሆኖ ግን ያ ነገር ሁሉ ተዳምሎ የነገሮች ድምር ዛሬ ያስነሳው ግጭት ወይንም እየታየው ግጭት የነገሮች ድምር ነው ማለት ነው። ካለፈው ዓመት ከግንቦት ወር ጀምሮ የተከሰተውን ግጭት ለማብረድ የፌዴራል ፖሊስ፣ የሀገር መከላከያ ሰራዊት እና የክልሉ የጸጥታ ኃይሎች አካባቢዎቹን የማረጋጋት ሥራ ማከናወናቸውንና ውይይቶችን መካሄዳቸውን መግለጫው አውስተዋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ እጁሉ ጊሎም በእነዚህ ጥረቶች ውጤት ተገኝተዋል ይላሉ። መስገርም አካባቢ በተጀመረው የዛን ሚኒቶች ከቀበሌ እስከ ወረዳ ወረዳ እስከ ጎን ከጎን እስከ ክልል የፌዴራል ሰላምና ፀጥታ አካላት ሰፊ ውይይት የማህበረሰብ ውይይት ተደርጎ የእርስ ፕሮግራሞች የተደረገበት ሚጠረ ስለዚ አሁን ኦልሞስት እንደ ባለፈ ዓመት የሚታይበት ሁኔታ ያለን። የሰብአዊ መብቶች ኮሚሽኑ ባልደረባ አቶ አቤልም የጋምቤላ ክልል መንግስት ግጭት በተከሰተባቸው አካባቢዎች ከማህበረሰቡ ጋር በመወያየት ሰላም ለማስፈን ጥረት በማድረግ ላይ መሆኑን ተናግረው እርምጃው እንዲቀጥል ጠይቋል። ተጠያቂነትንም የማረጋገጥ ስራዎች ገና በጅምር ሂደት ላይ ያለ እንደመሆኑ መጠን በቀጣይነት እስከ ፍጻሜው ድረስ ይሄ ስራ በክልሉ መንግስት ከፌዴራል መንግስት ጋር ካሉ የተለያዩ አካላቶች ተቋማቶች ጋር በመተባበር ሊቀጠል የሚገባው ተግባር ነው። ወደፊትም ተመሳሳይ ጥቃቶች የደረሱ ተመሳሳይ ግጭቶች የደረሱ ሰዎች ህይወት እንዳያልፍ አካል ጉዳት እንዳይወስ እንዳይደርስ አስተዳደራዊ እርምጃዎች በተለይ በክልሉ መንግስት የሚወሰዱ አስተዳደራዊ እርምጃዎች ሊቀጥሉ እንደሚገባ ለማሳሰብ እንወዳለን። በመግለጫው የተጠቀሱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለም የተሟላ ፍትህ የሚረጋገጠው ጥፋተኞች ተጠያቂ ሲሆኑ የተበደሉ ሲካሱና ለወደፊትም ተመሳሳይ አደጋ እንዳይከሰት አስፈላጊ እርምጃዎች ተግባራዊ ሲደረጉ ስለሆነ ለዚህ ውጤት በቁርጠኝነት መሰራት አለበት የሚል ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ገብረ ሚካኤል ያስደመጠን የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሄት ይቀጥላል። በኢትዮጵያ ልዩ ልዩ አካባቢዎች የሚፈጸሙ የእገታና የግድያ ተግባራት የዜጎችን እንቅስቃሴ ገድበዋል ያለው የኢትዮጵያ ሰባዊ መብቶች ጉባኤ ኢሰመጉ፣ መንግስት አፋጣኝ መፍትሔ እንዲሰጣቸው ጠይቋል። የሰባዊ መብቶች ተቋሙ ዛሬ ረቡዕ በወጣው መግለጫ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የተወሰዱ አራት መነኩሳት አባቶችና በሰሜን ሸዋ ዞን አጣየ ከተማ አካባቢ ስድስት ሲቪሎች ሰሞኑን በታጣቂዎች መገደላቸውን አስታውሷል። ምክትል ዋና ዳይሬክተሩ አቶ ተስፋ የገመችው መንግስት ለመሰለ ይገታና የግድያ ተግባራት ተገቢውን ትኩረት በመስጠት ኃላፊነቱን እንዲወጣ አሳስበዋል። በተያያዘ ከደብረ ብርሃን እስከ ደሴ ከተሞች ያለው የየብስ ትራንስፖርት እንቅስቃሴ እንደተቋረጠ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህን ጉዳይ ዝርዝር ዘገባ ኬኔዲ አባተ ያስደምጠናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት ማክሰኞ የካቲት 19 ቀን 2016 ዓ ም ባወጣው መግለጫ በተለያዩ የአገሪቱ ክፍሎች የሚፈጸሙ እገታዎችና ግድያዎች መበራከት በዜጎች ላይ የሚያሳድረው ስጋት እየጨመረ መምጣቱን አስታውቋል። ሰሞኑን በምስራቅ ሸዋ ዞን ሊበንዝ ቋላ ወረዳ ከሚገኘው የደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የታገቱ አራት መነኮሳት አባቶች እንዲሁም በሰሜን ሸዋ ዞን አጣዬ ከተማ አካባቢ ስድስት ሲቪሎች በታጣቂዎች መገደላቸውን ከስፍራዎቹ ባገኛቸው መረጃዎች ማረጋገጡን ኢሰመጉ በመግለጫው አስታውቋል። እነዚህን መሰል ግድያዎችና እገታዎች በተደጋጋሚ መፈጸማቸው መንግስት የዜጎችን ደህንነት የማስጠበቅ ግዴታውን በአግባቡ እየተወጣ እንዳልሆነ ማሳያ ናቸው ሲል ተቋሙ አመልክቷል። አቶ ተስፋዬ ገመቹ የኢሰመጉ ምክትል ዋና ዲሬክተር ናቸው። ተስፋዬ በመንግስትና በተፋላሚ ኃይሎች መወሰድ አለባቸው ያሏቸውን እርምጃዎችንም አብራርተዋል። ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኮሳት አባቶች መገደላቸውን ያረጋገጠው የኦሮሚያ ክልል መንግስት ገዳማውያኑን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነፃነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ መግለጹ ይታወቃል። አማጺው ታጣቂ ቡድን በበኩሉ ግድያውን አልፈጸምኩም ሲል በዓለም አቀፍ ቃል አቀባዩ ኦዳተር ቢ በኩል ክሱን አስተባብሏል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን የተፈጸመውን የሰላማዊ ሰዎች ግድያ ተከትሎ ካለፈው የካቲት 11 ቀን ጀምሮ በዞኑና በአጎራባች የኦሮሞ ብሔረሰብ ዞን አዋሳኝ አካባቢዎች ላይ ግጭት መቀስቀሱን የአካባቢው ነዋሪዎችን ዋቢ አድርገን መዘገባችን አይዘነጋም። ሁለቱን ዞኖች ጨምሮ እስከ ደቡብ ወሎ ዞን ደሴ ከተማ ድረስ የሚያቋርጥ የትኛውም አይነት የየብስ ትራንስፖርት እንቅስቃሴ ከየካቲት 16 ቀን 2016 ዓ ም ጀምሮ እንዲቆም የማዕከላዊ ሸዋ ኮማንድ ፖስት ውሳኔ ማሳለፉም ይታወሳል። ለደህንነታቸው እንደሚሰጉ በመግለጽ መሆናቸውን እንዳንጠቅስ የጠየቁን አንድ የአጣየ ከተማ ነዋሪ በአካባቢው አሁንም ግጭቶች እንደሚስተዋሉና የየብስ ትራንስፖርት እንቅስቃሴውም እንደተቋረጠ መቀጠሉን ለአሜሪካ ድምጽ ተናግረዋል። ግጭቶቹ አሉ። አሁንም ቢሆን አሉ። እንግዲህ በታጠቀው ኃይልም በመንግስትም የሚፈጸሙ ነገሮች አሉ። አሁን እንዴት ነው የትራንስፖርት እንቅስቃሴዎች አሉ? የለም፣ የለም። ከደሴ እስከ ደብረ ብርሃን ያለው መንገድ ምንም እንቅስቃሴ የለም። ውስጥ ለውስጥ እዚሽ ከተማ ውስጥ ባጃጆች ካልሆነ በስተቀር እንደዚህ ትራንስፖርት አገልግሎት የለም። በተመሳሳይ የደህንነት ስጋት ምክንያት ስሜን አትጥቀሱ ያሉን የሸዋሮቢት ከተማ ነዋሪም የትራንስፖርት እንቅስቃሴው እንደተቋረጠ መሆኑን ገልጸዋል። አስተያየት ሰጪው ትናንት ረቡዕ በከተማው የጸጥታ ኃላፊ ላይ የደፈጣ ጥቃት መፈጸሙን ጠቅሰው በዚህም ሳቢያ የከተማዋ ነዋሪ እንቅስቃሴም መቀሳቀሱን አክለዋል። መሆኑን መኪና ከአዲስ አበባ ነው የሚገባው ህዝብ ምናምን የለም። ትላንትና ግን ያው ስድስት ሰዓት ላይ አመራሮች ላይ እርምጃ ተወስዶባቸው ነበረ። ያዛቱዛ ዘርፍ ኃላፊና ምክትሉ ከአራት ፖሊሶች ጋብሩ እነሱ ናቸው የተገደሉ። ደፈጣ ጥቃት ነው። አስፓልት ላይ ነው፣ መሀል ከተማ ላይ ነው። በዛ ይመስለኛል። ዛሬ ቀንም ሙሉ ጨዋር ቤት የምትባባ ከተማ ጠት ጥረት ያለው አሁን ባጃጅ የለ፣ ምንም አይነት እንቅስቃሴ አልተፈቀደም። ህዝቡ አልወጣ ጠዋት ባንክ ወይ ተከርቶ ነበር ያው ትምለን በዛው ተዘጫ ብዛት ያለ ተሽከርካሪ መንገድ ስለሌለ ዕቃ ጭነው ቆመዋል። አታክልት ነገር የጫኑት ምናምን እዚህ ለከተማው ሲያድዙ መሸጡ ነው ያሉት። አታክልት፣ አቮካዶ፣ ሙዝ እንደዚህ ነገር ስለሚበላሹ አማራጭ የላቸውም። እየዞሩ ህብረተሰቡ በተመጣጣኝ ዋጋ እየሸጡ ነበር። በዚሁ ጉዳይ ላይ ከመንግሥት በኩል በይፋ የተሰጠ መግለጫ የለም። እኛም ከመንግሥት ወገን መረጃና ምላሽ ለማግኘት በመንግሥት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ጥሪ ባለመቀበሉ ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። በመቀጠል ወደ ኦሮሚያ ክልል ስናቀና የምስራቅ ወለጋ ዞን የግጭት ተፈናቃዮች ተጠልለው ከነበረበት አማራ ክልል ወደ ኦሮሚያ ክልል ቢመለሱም ችግራቸው እንዳልተቀረፈ ተናግረዋል። በዞኑ የተለያዩ ወረዳዎች በነበሩ ግጭቶች ከተፈናቀሉ ከ220 ሺህ በላይ የሚሆኑት ወደ ቀያቸው እንደተመለሱ የዞኑ አደጋ ስጋት ስራ አመራር ጽፈት ቤት አስታውቋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ተመላሾች ወደ ቀድሞ ኑሯቸው ለመመለስ በሚያደርጉት ጥረት በቂ ድጋፍ እየተደረገላቸው እንዳልሆነ ተናግረዋል። ናኮር መልክ አነጋግሯቸዋል። ባለፉት ሁለት ዓመታት ከምስራቅ ወለጋ ዞን የተለያዩ ወረዳዎች በነበሩ ግጭቶች ከተፈናቀሉ 350 ሺህ ተፈናቃዮች መካከል ከ220 ሺህ በላይ የሚሆኑት ወደ ቀያቸው እንደተመለሱ የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ቡሳ ጎነፋ አስታወቀ። ለአሜሪካ ድምፅ አስተያየት የሰጡ ተመላሾች ወደ ቀድሞ ኑሯቸው ለመመለስ በሚያደርጉት ጥረት በቂ ድጋፍ እየተደረገላቸው እንዳልሆነ ተናግረዋል። ከነዚህ ተፈናቃዮች ውስጥ በአማራ ክልል ደብረ ብርሃን ከተማ ተጠልለው የነበሩና ሰሞኑን ወደ ቀያቸው የተመለሱ ስድስት መቶ ሰማንያዎቹ አሁንም የጸጥታ ችግር እንዳለባቸው አመልክተዋል። በዞኑ ወደምትገኘው ጎቡ ሰዬ ወረዳ ከተመለሱም በኋላ ወደ ቀበሌያቸው መሄድ አለመቻላቸውንና እስካሁን የሚገኙትም በወረዳው ዋና ከተማ አኖ እንደሆነም ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን የተለያዩ ወረዳዎች ባለፉት ሁለት ዓመታት በነበሩ ግጭቶች ተፈናቅለው በአማራ ክልል የደብረ ብርሃን ከተማ መጠለያ ውስጥ የቆዩትና ሰሞኑን የተሻለ ጸጥታ መኖሩ ተገልጾ ወደ ቀያቸው ከተመለሱት ተፈናቃዮች አንዱ አቶ ሰይዲሱ ግሱፍ ናቸው። በተያያዘው የካቲት ወር መጀመሪያ ላይ ወደ ምስራቅ ወለጋ ዞን ጎቡ ሰዮ ወረዳ ከስድስት የቤተሰቦቻቸው አባላት ጋር እንደተመለሱ ለአሜሪካ ድምፅ የተናገሩት አቶ ሰይድ የጸጥታ ሁኔታና የሰብአዊ ድጋፉ ቃል በተገባላቸው መጠን እንዳላገኙ አመልክተዋል። ቀያቸው ባለበት የጎቡ ሰዮ ወረዳ ኦንጎቦ ቀበሌ አሁንም የጸጥታ ስጋቱ እንዳልተወገደና በወረዳው ከተማ አኖ በጊዜያዊ መጠለያ ውስጥ እንደሚገኙ አቶ ሰይድ ተናግረዋል። አስራ አራት ቀን የተፈናቀል ነው። በጸጥታ ችግር ምክንያት ያው ንብረት ቤት ንብረታችንን አጣን። ያን ያው ግዜያዊ መፍት ፍለጋ ወደ ሰሜን ሸዋ ወደ ደብረ ብርሃን ከተማ ሄድ ነው። አሁን ያው ያለው ነገር ተስተካክሏል ያለው ነገር እዛ ሁነን ያለው ነገር እናስተካክላለን ተስተካክሏል ብለው ነበር የመለሱን። ያወያዩ ቆይተው ነበረ። ያለውን ነገር እስኪ እኛ እውነት ከሆነ ብለን ይዘን ነበር ስንሄድ፣ አሁንም የጸጥታው ጉዳይ አስጊ ነው። የተደረገላቸው ድጋፍ በቂ አለመሆኑንም አክለው ያስረዳሉ። የተለያየ ደግሞ ያለውን ድጋፍ ደግሞ አንዳንድ ነገር ያው ሰጡን። እኛ በአብዛኛው መቼም ለሰው ልጅ ምግብ ነው ወሳኙ። በቤተሰብ ሰባት ሰባት ኪሎ ሰጠውናል ሰጡን። ሁለ ሁለት መራች ሰጥተዋል። ካህል ቀጥሎ ምን ያስፈልጋል መሰለህ? ዘይጤ ያስፈልገናል። ጨው፣ በርበሬ ያስፈልጋል። የተለያዩ ነገሮች ያስፈልጋሉ። እነዚህ ብቻ እንግዲህ እነዚህን ሰጥተናል ለጊዜው። ከዛ በኋላ የጠየቁን ነገርም ያየን ነገር የለም። ከምስራቅ ወለጋ ዞን ሲቡ ስሬ ወረዳ ከተፈናቀሉት የሰሞኑ ተመላሾች የሆኑት አቶ ፈንታው ይመርም እስካሁን ወደ ቀያችን ሳንገባ በወረዳው ከተማ ላይ እንገኛለን ብለዋል። ንገባማ አሁን ጨፈጃለን እንዶላቸዋለን ስ ምናምን ብለን ነው ዛ የምንገባው ምናምን በሌለበት ጊዜ ዙሪያውን እንዲህ ሆነበት ጊዜ ብለን እንቢያልና ዛ ወረዳው ቁጫል አሁን ዛ ቁጭ ብለን የሆነ የመንግስት ተቋም የሆነ ቤት ሰጡን። መንግስት ከዛ አድርጎ እንዲያወጠን አይደለም ይተው ማለት ነው። ከዛ ስንል ቀስ በቀስ ነው የሚስተካከለው። ቀስ በሉ ምናምን ሲሉ ያል አሁንም ደግሞ በትግስት እንጠብቅ ብለን ማለት ነው። የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ቡሳ ጎኖፋ ኃላፊ አቶ ዳኝ ለቺሳ በደብረ ብርሃን የቻይና ካምፕ መጠለያ የቆዩ ስድስት መቶ ሰማኒያ ተፈናቃዮች ባለፈው ሳምንት ወደ ዞኑ እንደተመለሱ አስታውቀዋል። የተመላሾቹ ቅሬታ አግባብነት እንዳለው የገለጹት ኃላፊው ተከታዩን ማብራሪያ ሰጥተዋል። ከአማራ ክልል ጋር በተካሄደው ውይይት ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ ለማድረግ ተችለዋል። ሰሞኑን ከደብረ ብርሃን የመጡ 680 ገደማ ሰዎችን ተቀብለናል። በሰሜንና በደቡብ ወሎ ዞኖች ከሚገኙ መጠለያዎች በሚቀጥለው ዙር የሚመለሱም አሉ። ተመላሽ ወገኖች ለችግር መጋለጥ የለባቸውም። የሰላም ችግር ካልተቀረፈ ተፈናቃዮችን መመለስ አይቻልም። ለአሁኑ ጸጥታው በተሻለ ስፍራ ተመርጦ በጥበቃ እየኖሩ ናቸው። የጸጥታው ችግር በአስተማማኝ መልኩ ሲቀረፍ ደግሞ ወደ የቀያቸው እንዲመለሱ እያደረግን ነው። ባለፉት ሁለት ዓመታት በዞኑ የተለያዩ ወረዳዎች ውስጥ በነበረው የጸጥታ ችግር ተፈናቅለው በዚያው በዞኑ ከቆዩት 350 ሺህ ሰዎች መካከል እስካሁን 220 ሺህ በላይ እንደተመለሱ አቶ ዳኝ ተናግረዋል። የቀሩትንም ለመመለስ ከተለያዩ ባለድርሻ አካላት ጋር እየሰሩ እንደሚገኙ አስረድተዋል። ባለፉት ሁለት ዓመታት በዞናችን ውስጥ በነበሩ ግጭቶች ከ355 ሺ በላይ ሰዎች ተፈናቅለዋል። በሌላ ወረዳ፣ ዞንና ክልል ተጠልለው ከቆዩ በኋላ የጸጥታው ሁኔታ በመሻሻሉ መልሶ ለማቋቋም በተሰራው ስራ ከ220 ሺ በላይ የሚደርሱትን ወደየአካባቢያቸው ለመመለስ ተችሏል። ጊዳ፣ ኪረሙ፣ ሊሙ፣ ጎቡሰዮ፣ ሲቡስሬ ወረዳዎች ተፈናቃዮቹ የተመለሱባቸው አካባቢዎች ናቸው። ቀሪ 119,000 የሚሆኑ ተፈናቃዮችን ደግሞ በሚቀጥለው ዙር ለመመለስ እየሰራን እንገኛለን። ከሰብአዊ ድጋፍ መቆራረጥ ጋር ተያይዞ ለተነሳም ቅሬታ ኃላፊው ሲመልሱ የእርዳታ ግብአቱ በየአካባቢው እየቀረበ ቢሆንም የተሟላ ነው ማለት አንችልም። ሌሎችም አስፈላጊ ድጋፎች አሉ በሂደት በህብረተሰቡ ርብርብ ሊቀርቡ በሚችሉበት ሁኔታ ላይ በስፋት እየሰራን ነው። በደብረ ብርሃን መጠለያ ካምፕ ወደ ምስራቅ ወለጋ ዞን የተለያዩ ወረዳዎች የተመለሱ ተፈናቃዮች ባቀረቧቸው የጸጥታ ችግሮች አለመቀረፍና የሰብአዊ ድጋፍ ጉድለት ጉዳይ ከኦሮሚያ ክልል ቡሳጎኖፍ ኃላፊ ዶክተር መሌቻ ቦሩና ከክልሉ መንግስት ኮሚኒኬሽንስ ኃላፊ አቶ ሀይሉ አዱኛ እንዲሁም ከአማራ ክልል የአደጋ ስጋትና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ፈንታው ባያብል ምላሽ ለማግኘት ከትናንት ጀምረው ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ናኩር መልካ ካምቦ ተኮር መልካን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል። እኛ ባለንበት ዋሽንግተን ዲሲ ከቀኑ 7 ሰዓት ከ34 ደቂቃ ነው። በዚሁ ወደ ዩናይትድ ስቴትስ ሌሎች ዘገባዎች እናቀናለን። የሳን ፍራንሲስኮ ባለሥልጣናት ከተማዋ በአፍሪካ አሜሪካውያንና በእነሱ ተወላጆች ላይ ላደረሰችው ዘረኝነትና መድሎ በይፋ ይቅርታ በመጠየቅ በአሜሪካ ተመሳሳይ ይቅርታ የጠየቁ ዘጠኝ ግዛቶችን ተቀላቅላለች። የአፍሪካ አሜሪካውያን የካሳ አማካሪ ኮሚቴ በበኩሉ በከተማ የሚታየውን የሀብት ልዩነት ለማጥበብ ለእያንዳንዱ ጥቁር አሜሪካዊ አዋቂ ሰው አምስት ሚሊዮን ዶላር የአንድ ጊዜ ክፍያ እንዲሰጠው ጠይቀዋል። አሶሺትድ ፕሬስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ ቆየት አሰማናለች። የሳን ፍራንሲስኮ ባለስልጣናት ከተማዋ በአፍሪካ አሜሪካውያን እና በእነሱ ተወላጆች ላይ ላደረሰችው ዘረኝነትና መድሎ በይፋ ይቅርታ መጠየቋ ለጥቁሮች የሚሰጥ ካሳ ጅምር እንጂ መጨረሻ እንዳልሆነ በርካቶች እየገለጹ ነው። የይቅርታውን የውሳኔ ሀሳብ በመደገፍ አስራ አንዱም የከተማዋ የህግ አውጪ ቦርድ አባላት ድምፅ ሰጥተዋል። በዚህም ሳን ፍራንሲስኮ በተመሳሳይ ሁኔታ በይፋ ይቅርታ የጠየቀችውን ሌላዋን የዩናይትድ ስቴትስ ከተማ ቦስተንን የተቀላቀለች ሲሆን በውሳኔው መሰረት ዘጠኝ የአሜሪካ ግዛቶች በጥቁሮች ላይ ለተፈጸመው ባርነት ይቅርታ ጠይቀዋል። This historic resolution apologizes on behalf of San Francisco. ይህ ታሪካዊ ውሳኔ የአፍሪካ አሜሪካውያንን ማህበረሰብና ተወላጆቻቸውን ለበርካታ አስርት ዓመታት ስለተፈጸመባቸው ስርዓታዊና ተቋማዊ መድሎ ለደረሰባቸው ጥቃትና ግፍ በሳን ፍራንሲስኮ ስም ይቅርታ የሚጠይቅ ነው። በቀደሙ ፖሊሲዎችና ሕገ ወጥ አድራጎቶች የደረሰባቸውን ጉዳት ለማስተካከል ቃል የተገባበት ውሳኔ። በጣም ብዙ ሥራ ይጠብቀናል። ሆኖም፣ በእርግጠኝነት ይህ የይቅርታ ጥያቄ ትልቅ እርምጃ ነው። የአፍሪካ አሜሪካውያን የካሳ አማካሪ ኮሚቴ በበኩሉ እያንዳንዱ ጥቁር አዋቂ አምስት ሚሊዮን ዶላር የአንድ ጊዜ ክፍያ እንዲሰጠውና በሳን ፍራንሲስኮ ከተማ የሚታየውን ትልቅ የሀብት ልዩነት ለማመጣጠን በአመት አንድ መቶ ሺህ ዶላር የተረጋገጠ ገቢ እንዲከፈል ጠይቋል። ሆኖም በዚህና በሌሎች ተያያዥ ሀሳቦች ላይ እርምጃ አልተወሰደም። አንዳንድ ባለስልጣናት በመጪው የካቲት 26 በሚካሄደው የከተማዋ ምርጫ በአፍሪካ አሜሪካዊ ነዋሪዎች ላይ ጉዳት ሊደርስ ይችላል የሚለውን ስጋት ለመቀነስ ሊወሰዱ በሚችሉ የደህንነት እርምጃዎች ላይ እየተወያዩ ነው። ከቦርዱ አባላት አንዱ የሆኑት ዲን ፕሪስተን በታሪክ ጥቁሮች በብዛት ይኖሩ የነበረበትን እና ባለፈው ምዕት ዓመት ውስጥ በተካሄዱ የቤት መፍረሶች በርካታ ነዋሪዎች የተፈናቀሉበት የፊሊሞን አካባቢ ወኪል ናቸው። እሳቸው እንደሚሉት ይቅርታውን የሚደግፉ አንዳንድ አመራሮች አሁንም በህዝብ መሬት ላይ ከአቅም በላይ የሆኑና በአብዛኛው ለሀብታሞችና ነጮች የሚያገለግሉ ቤቶች መገንባት ይፈልጋሉ ይላሉ። አሁን እንግዲህ ይህንን ይቅርታ ጥያቄ የሚደግፉ ደግሞ ድሆች የመንግሥት እርዳታ እንዳይሰጣቸው ለማድረግ የሱስ አስያዥ መድኃኒቶች ምርመራ መደረጉንም የሚደግፉ አንዳንድ መሪዎች ይኖራሉ። በሱስ አሳያዥ መድኃኒቶች ሱሰኝነት የተጠመዱ ሰዎችን ሰብስበው ማሰር፣ ቤት የሌላቸውን ሰዎች ማደሪያ እንደመስጠት በወንጀል የሚያስጠይቅ ማድረግ፣ ለመንግስት ቤት ግንባታ በተከለለ መሬት ላይ በብዛት ነጮች ባለጸጎች ካልሆኑ በስተቀር ከሌሎች አቅም በላይ የሆኑ መኖሪያ ቤቶች የሚገነቡ ሰዎች አሉ። ፖሊሶች በጥቁሮች ላይ ከልክ ያለፈ ኃይል ሲጠቀሙ ቁጥጥር እንዳይኖር እየተደረገ ነው። ፕሪስተን እንደ ምሳሌ፣ እራሳቸውም ጥቁር የሆኑት የከተማዋ ከንቲባ ለንደን ብሪድ የመንግስት ድጋፍ ለሚደረግላቸው ሰዎች የአደንዛዥ እጽ ሱሰኝነት ማጣራት እንዲደረግና ለፖሊስ አባላት ተጨማሪ ስልጣን ለመስጠት የወሰዷቸውን እርምጃዎች ይጠቅሳሉ። ከንቲባዋ ካሳ በሀገር አቀፍ ደረጃ መከናወን አለበት ብለው የሚያምኑ ሲሆን የበጀት አጣብቅኝ ውስጥ በመግባታቸው አስተዳደራቸው ለዚህ ዓመት ለካሳ የያዘውን የአራት ሚሊዮን ዶላር በጀት ሰርዘውታል። በውሳኔ ሀሳብ ውስጥ በጥቁሮች ላይ የተፈጸሙ የብድር ክልከላ፣ ከተማ ለማልማት በሚል በፊሊሞር አካባቢ የተፈጸሙ ቤት ማፍረሶች፣ እንዲሁም ጥቁር ነዋሪዎች ሀብት ለማፍራትና ለትውልድ ለማስተላለፍ እንዳይችሉ የተወሰዱ ፖሊሲዎችና ተግባራት ተካተዋል። በአሁኑ ወቅት ሳን ፍራንሲስኮ ውስጥ አርባ ስድስት ሺህ ጥቁሮች ይኖራሉ። እንደ አውሮፓያን አቆጣጠር በ2022 የተካሄደው ጥናት እንደሚያሳየው በሳን ፍራንሲስኮ ከሚኖረው ሕዝብ ጥቁሮች ስድስት ከመቶ ብቻ ቢሆኑም በከተማዋ ቤት አልባ ከሆነው ማህበረሰብ ውስጥ 38 ከመቶ የሚሆኑት ጥቁሮች ናቸው። አሞስ ብራውን በሳን ፍራንሲስኮ የሚገኘው ለጥቁሮች እድገት የሚሟገት ተቋም ፕሬዚዳንት ናቸው። ስ ቦርድ ሬ ኖ ማ ይህ ቦርድ ገንዘብ እንደሌለ ተናግረዋል። የክፍለ ግዛቱን ማስተዳደር ምንም ገንዘብ የለም ብለዋል። እሺ፣ ምን ለማድረግ ነው ፈቃደኛ የምትሆኑት? የኤንኤኤሲፒ ጥያቄ ይህ ነው። ገንዘብ የተሰጣቸው አሉ። እርግጥ የፌዴራሉ መንግስት ነው የከፈለው። ይህ የመርህ ጥያቄ ነው። ምንም ገንዘብ የለም ማለት ምን ይባላል? እንደ አውሮፓውያን አቆጣጠር በ2020 ካሊፎርኒያ በሀገሪቱ ውስጥ የካሳ ግብረ ኃይል በመፍጠር የመጀመሪያዋ ግዛት ናት። ከዓመት በኋላ የፈረሰው ይህ ኮሚቴ በባርነት ለተያዙ ሰዎች ተወላጆች የሚሰጥ የገንዘብ ክፍያን ጨምሮ የተለያዩ የፖሊሲ ምክር ሀሳቦችን አቅርቦ ነበር። ነገር ግን በካሊፎርኒያ ጥቁር የህግ አውጪ ቡድን የቀረበው ረቂቅ አዋጅ የገንዘብ ክፍያን ባያካትትም መንግስት መሬታቸውን ለወሰደባቸው ሰዎች ካሳ እንዲከፈል፣ የመንግስት የካሳ ኤጀንሲ እንዲቋቋም፣ በእስር ቤት ውስጥ የሚፈጸም የግዳጅ ስራ እንዲቀርና መንግስት በይፋ ይቅርታ እንዲጠይቅ ሀሳብ አቅርቧል። በአሶሲየተድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዩናይትድ ስቴትስን ወደሚመለከት ዘገባ ስናልፍ የቅድሚያ ውጤቶች እንደሚያሳዩት አንድ ጊዜ የዲሞክራቱን እጩ ሌላ ጊዜ ደግሞ የሪፐብሊካኑን እጩ በመምረጥ የምትታወቀው በፕሬዚደንታዊው የምርጫ ሂደት ወሳኝ ተደርጋ በምትታየውና ከፍተኛ ቁጥር ያላቸው አረብ አሜሪካውያን በሚኖሩባት ሚቺጋን ክፍለ ግዛት በርካታ መራጮች የምርጫ ካርዳቸው ላይ ድምፅ ያልሰጠ የሚለውን ምልክት በመምረጥ ለፕሬዚደንት ባይደን ድምፃቸውን መንፈጋቸውን እያሳዩ ነው። የአሜሪካ ድምፅዋ የዋይት ሃውስ ቢሮ ኃላፊ ፓትሲ ውድክ ስዋራ እና ዶራ ማኩዌር ያጠናቀሩትን ዘገባ አሉላ ከበደ ያሰማናል። ተደራዳሪዎች የረመዳን ወር ከመግባቱ አስቀድሞ ጊዜያዊው የተኩስ አቁም ስምምነት እንዲሳካ ጥረት በያዙበት በአሁኑ ወቅት በጋዛ ደቡባዊ ጫፍ ከምትገኘው ራፋ ከተማ የሚገኙ ቁጥራቸው ከአንድ ሚሊዮን በላይ የሚደርስ ፍልስጤማውያን ደህንነት በሚሹበት የእስራኤል የአየር ድብደባ አላቋረጠም። ተስፋ የማደርገው የፊታችን ሰኞ የተኩስ አቁም እውን ይሆናል ብዬ ነው። በጋዛ እየደረሰ ባለው ሞት በብርቱ ያዘኑ ዲሞክራት መራጮች ቁጣቸውን እየገለጹ ባሉበት ወቅት በጋዛው ድርድር አንዳች ስምምነት መደረስ መቻሉ ለፕሬዚዳንት ጆ ባይደን ወሳኝ ነው። ግዙፍ ቁጥር ያላቸው አረብ አሜሪካውያን በሚኖሩባት የምሽጋን ክፍለ ግዛት ውስጥ በተካሄደው የትላንቱ የፓርቲያቸው ቅድመ ምርጫ ቢያሸንፉም ሚሽጋንን አዳምጡ የሚል መጠሪያ በሰጡት የፓርቲያቸው ደጋፊዎች በያዙት ዘመቻ ግን ጠንካራ ተቃውሞ ገጥሟቸዋል። ባይደን ዘላቂ ተኩስ አቁም ስምምነት መደረሱን ይደግፉ ዘንድ ግፊት ለማድረግ ነው የፓርቲያቸው ደጋፊ የነበሩት እነኚህ መራጮች ዛሬ ያልመረጡ የሚለውን አቋም ይዘው የተንቀሳቀሱት። በባይደን የ2020 ምርጫ ዘመቻ የሰራው ፍልስጤማዊ አሜሪካዊው አደም አቡሳላ ከእነኚህ ውስጥ አንዱ ነው። ይቺን ሀገር በሰብአዊነትና በርኅራሄ የሚመሩ ሰዎች ይሆናሉ ብለን ነበር ያሰብ ነው። የታየው ግን ከንቱ ግብዝነት የተንጸባረቅበት አመራር ነው። በሀገር አቀፍ ደረጃ ሲታይ አረብና ሙስሊም አሜሪካውያኑ ጉልህ ተጽዕኖ የሚያደርግ የምርጫ ቡድን አይደሉም። ይሁን እንጂ በምሽጋን ክፍለ ግዛት ውስጥ ያለው ድምፁን ያልሰጠ የሚል መጠሪያ የሰጠው ድምፅ መጠን ግን ይህቱን ያህል አሜሪካውያን የባይደንን የጋዛ ፖሊሲዎች አጥብቀው እንደሚቃወሙ ያሳያል። እነኚህም ጦርነትን የሚቃወሙ የአይሁዳን መራጮችንና እንዲሁም ወጣትና ተራማጅ ዲሞክራቶችን ጨምሮ በፕሬዚዳንቱ አነስተኛ ቁጥር ያላቸው በርካታ ተንታች ቡድኖች ጥምረትን ስለሚወክሉ ሊያሳድሩ የሚችሉትም ተጽዕኖ የማይናቅ ነው። ሞ በከፍተኛ የአመራር ኃላፊነት ላይ የሚገኙ ዲሞክራቶች ግምታቸው ከዲሞክራት ወገን የሆኑ ድምፅ ሰጪዎች ወጥተው ድምፃቸውን ለባይደን ይሰጣሉ የሚል ነው። ምክንያቱም ሌላኛው አማራጭ በጣም የከፋና ብርቱ የስጋት ምንጭ ነው በሚል ነው። ይሁን እንጂ ይህ መራጮችን በእጅጉ ተስፋ የሚያስቆርጥ ነው። መራጮች በየአመቱ ወጥተው ድምፃቸውን ቢሰጡም የሚሰማቸው ግን የእነሱ አስተያየት አንዳችም ቦታ እንዳልተሰጠው ነው። አንዳንድ አሜሪካውያን ሙስሊሞችም አማራጩ ከባይደን የከፋ ሊሆን አይችልም ባይናቸው። ናቸው ተራማጅ ዲሞክራቶች ከሚባሉት ወገን የሆኑት ሳሙራ ሉቅማን ባይደንን ተዉ የሚል መጠሪያ የተሰጠው ዘመቻ ተሳታፊ ናቸው። አሁን እንደኔ ያለ አንድ ሰው ዛሬ ከፊት ተቀምጦ ባይደን በሥልጣናቸው እንዳይቀጥሉ ለማድረግ ወደ ተቃራኒው ሄጄ ድምፄን ለቀድሞ ፕሬዚደንት ዶናልድ ትራምፕ ለመስጠት ፈቃደኛ ነኝ ካለ ይህ በእርግጥም ፕሬዚደንቱ እንዴት ያለ ጨርሶ ያልተሳካ ስራ መስራታቸውን ነው የሚያሳየው። ሌላው የዚህ ጽኑ አቋም ማሳያ ተደርጎ የተወሰደው የዩናይትድ ስቴትስ አየር ኃይል ከፍተኛ የበረራ መኮንን አሮን ቡሽኔል ባለፈው እሁድ ተቃውሞውን ለመግለጽ ራሱን ከእስራኤል ኤምባሲ ፊት ለፊት ያቃጠለበት ድንገት ነው። ዋይት ሀውስ ሞቱን አሰቃቂና አሳዛኝ ብሎታል። የዋይት ሀውሷ የፕሬስ ጸሐፊ ካሪን ዣን ፒየርም በፍልስጤም ጉዳይ ደጋፊዎች ያደረባቸውን ብስጭት እንገነዘባለን ብለዋል። We understand uh, what this means uh, to this community, and the president understands that too. So we care very much. They're listening to donors and they're listening to pressure groups, um, and uh, and so where is the power center? የምርጫ ድጋፍ የሚሰጡ ለጋሾችም የሚባለውን ይሰማሉ፣ እናም ግፊት እያደረጉ ያሉ ቡድኖችን ያዳምጣሉ። ከሆነስ የፓርቲው የኃይል ማዕከል የት ላይ ነው ያለው ከተባለ የፓርቲው ድርጅታዊ አሰራር ካለበት ስፍራ ነው ያለው። የፓርቲው አብላጫ ድምፅ እስከየት ነው የሚመጣው? ከፓርቲው ተራማጅ ግም። ያ ማለት አሁን እየተተገበረ ባለው ፖሊሲ ፍትህና ሰላም በአግባቡ እውን አልሆኑም የሚል እሳቤ ካላቸው ወገኖች ጋር ማለት ነው። ባይደን ለእስራኤል በሚሰጡት ድጋፍ ላይ አይነተኛ ለውጥ ካላደረጉ ዞግቢ እንደሚሉት በመጪው የጥቅምት ወር መገባደጃ በሚካሄደው ምርጫ በምሽጋን ክፍለ ግዛት ነዋሪ የሆኑትን እነኚህን አረብ አሜሪካውያን መራጮች እንዲደግፏቸው ማሳመን አደጋች ነው። በተለያዩ ጊዜያትም አንዴ አንዱን፣ ሌላ ጊዜ ሌላውን ፓርቲ በምትመርጠው ቁልፍ ግዛት በምርጫው ውጤት ወሳኝ ሁኔታ ለመቀየር ብዙ ድምፅ አያስፈልግም። እንደ አውሮፓውያን የዘመን አቆጣጠር በ2026 የቀድሞው ፕሬዝዳንት ዶናልድ ትራምፕ ከ11000 ባነሰ ድምፅ ነበር በግዛቲቱ ምርጫ ለማሸነፍ የበቁት። አሉላ ከበደን አመሰግናለሁ። እያዳመጣችሁ ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ መሰናዱ ነው። የመጀመሪያውን ምዕራፍ ዝግጅቶቻችንን ጨርሰን ወደ ሁለተኛው አጋማሽ ልንሻገር ነው። የመጀመሪያው ዘለግ ያለ ዘገባችን የማህበራዊ ሚዲያ ሀሰተኛ የጤና መልእክቶችና ችግሮቻቸውን ይዳስሳል። በተለያዩ የማህበራዊ ሚዲያዎች ሀሰተኛ የጤና መልእክቶች እየተሰራጩ መሆኑን የጤና ሚኒስቴር ባለሥልጣንና የሕክምና ባለሙያዎች ለአሜሪካ ድምፅ ተናግረዋል። በጤና ጥበቃ ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ ዶክተር ዳንኤል በትረ፣ በተለያዩ ማህበራዊ ሚዲያ ላይ የህክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪምና ጤና ሰብ የሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰ ሐሰተኛ የጤና ስርጭትን በተመለከተ አስተያየቶቻቸውን አካፍለውናል። ደረጀ ደስታ ያቀርበዋል። በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የሕክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የሕክምና መልእክቶች መኖራቸውን ይገልጻሉ። አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ሕክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለሕክምና እና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ፣ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ። የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጥመኝ በኖን ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ሕገ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችን እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ። በተደጋጋሚ ጊዜ ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው እነዚህ ነገሮች እንደ እውነተኛ አድርጎ ይጠቀ ማቸውና በጊዜው መታከም ሲገባው ወይም ወደ አልተፈለገ ሕክምና ውስጥ ሊገባ ይችላል። ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር። የኔን መልክ ተጠቅመው ሲሉ ምን ማለት ሆኖ፣ እስቲ ትንሽ ያብራሩልን። የኔን መልክ ብቻ አይደለም፣ በሶሻል ሚዲያ ላይ ያለውን ያለነውን ሐኪሞች መልክ የሚጠቀሙና ኢዲት ያደርጉና በሶሻል ሚዲያ ላይ ይለቁታል። የኛ ያልሆነ ማለት ነው። ወይ ሌላ ስልክ ቁጥር ያስቀምጣሉ፣ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ። በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ። አንድ ጓደኛ በዚህ ላይ ነበረ። የእሱን ፊት የእሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ። ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንደውም እስክሪንሾት እያደረጉ ሁሉ ይልካሉ። ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ። ያንን ብር ይወስዳሉ። የማይሆን መድኃኒት ይሰጧቸዋል። እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር እንደዚህ መድኃኒት እልካለሁ ብለሽ መድኃኒት ሳትልቂ፣ ኧረ እኔ ያደለውም እኛ አደለንም ብለን እንላለን። እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ። በእነዚህ የማህበራዊ ሚዲያዎች የሚሰጡ የሕክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ሕክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደር እና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው። እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አድርግ፣ እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ፣ እንዲህ ተጠጥቶ፣ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ህክምና አለ። የተጠና የባህል ህክምና የጠና ሚኒስቴርም የሚደግፈው ነው። በባህል ህክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆነዋል በሚል ሳይንሳዊ ያልሆነ ስልጠና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያል ስለዚህ አጠቃላይ የተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም። ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና ምልክቶች ለረዥም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያብራራሉ። ጉዳቶቹ አንደኛ፣ ወዲያው እንደው በአጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ክፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ደስ ኤክስፕሬስ አይደለ? ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርመም ደግሞ ያ ቪዲዮ ረጅም ጊዜ እዚያው ነው የሚቀመጠው። አንድ ሰው ብቻ አይቶች ወይ የተወሰነ በዛ ሰዓት ብቻ አይቶች የሚቀር አይደለም፣ እና ሌላም ጊዜ ሌላም ሰው ሁልጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወርቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት ማጥልሸት። ሰዎችም ደግሞ ያን ያው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ፣ መጨረሻ አስቴጅ ላይ ሲደርሱ ወደ ህክምና ቦታ መምጣት፣ እነዚህ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው። የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአሰር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የህክምና ባለሙያዎች አይደሉም ይላሉ። ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንዲያውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው እና እንግዲህ ቆም ብለው እነሱም ሲያስቡት ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው። ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል፣ ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን፣ አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተ እየተሰራ ያለውና ይህንን ተከትሎ ጤና ሚኒስቴር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዲታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁን ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያ በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን። በማህበራዊ ሚዲያ ላይ ወደ 86 ሺህ ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ። ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው የጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት አሁን ደግሞ በጣም ኦቨርሎድ ሆነናል፣ በተለያዩ ኢንፎርሜሽኖች እና ያንን በእርግጥ በደንብ የምናየው ነው። ማህበራዊ ሚዲያ ያለ አግባብ መጠቀምና ሀሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ። ይሄ ነገር በእኛ ሀገር ብቻ አይደለም፣ በውጭ ሀገርም ላይ ያለ ነው። የተለያዩ የሀሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባህን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው። የጤና ሚኒስቴር ይህን አስመልክቶ ህግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ህጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራክራሉ በረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። እነዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍ እና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለ እና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው እና በነገራችን ላይ እንግዲህ ጥቂቶቹ ከአገር ውጭ ሆነው ነው ናቸው ይህን ስራ እየሰሩ ያሉት። የተወሰኑ ደግሞ ሀገር ውስጥ ትክክለኛ ዘንን መረጃ ለማህበረሰቡ ማድረስ ያስከስታል የህግ ስላለው ማለት ነው። ውጭ ያሉትም ከኤምባሲዎች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙን አሁንም ጤና ሚኒስተር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው አሁን ግን ቀደም ብለን በሰጠኑ ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን። ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሐሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጥቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።